የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ዩ መስት ቢ አት ፒስ ፋይንድ ፒስ ቹዝ ፒስ I've not been listening to that voice for many years you know, I'm really nice to meet you what's wrong with my baby he has post-traumatic stress disorder so, Colby, is it gonna feel to be talking to a counselor huh you know someone close to me passed away as well ውብን ይሰኛል ከትናንት በስቲያ አርብ ዓይን የገባው ኢትዮጵያውያንና አሜሪካውያን ተዋናዮች የተሳተፉበት ሲኒማ የሁለት ዓለም ባህል በሎስ አንጀለሱ የአሬና ሲኖሎግ ግዙፍ የፊልም ሰሌዳ ለእይታ በቅቷል። የፊልሙ ዲሬክተርና መሪ ተዋናይ ሶሎሜ ሙልጌታና አንጋፋዋ ተዋናይ ዓለም ፀሐይ ወዳጆ እሷም በፊልሙ ተውናለች ከራዲዮ መጽሔት ጋር ያመሻሉ። የኮከበ ጽባ መምህራን ማሰልጠኛ አንድ ሌሎች ሁለት ሦስት መምህራን ማሰልጠኛዎች አንዱ የሀረርጌ አንዱ የደብረ ብርሃን አንዱ የአስመራ ሲሆን ሶስቱም ተደምረው የኮከበ ጽባህን ምረቃ ተማሪዎች ቁጥር አይደርሱም ነበረ። ኮከበ ጽባ የዚያን እጥፍ ነበረ። ዛሬ ሰማንያ ሰባተኛ ዓመቱን በያዘው በኮከበ ጽባ ትምህርት ቤት ከተማሪነት እስከ ዲሬክተርነት የሰሩና በትምህርት ሚኒስቴርም በከፍተኛ ኃላፊነት ያገለገሉ ናቸው። አቶ አማረ ጉልላት የንጉሥ ያክሊሉ የዛሬ እንግዳ ድማሙ ብዕረኛ እውቁን ገጣሚ ደራሲና ጸሐፊ ተውኔት ጭምር የመንግሥቱ ለማን ታሪኮች የቀደሙት በሚል ርዕስ ዛሬ በምንጀምረውና ቱባዎቻችንንና ሥራዎቻቸውን በምናስታውስበት ቅንብር መክፈቻ አንድ መጣጥፍ እንደረደራለን። የስም ነገር ሆነና ሌላዋን የምሽቱ እንግዳችንን ወይዘሮ የትና የትእሳቱን ለመሆኑ የእሳቱ ተሰማ ልጅ ይሆኑ እንዴ ላላችሁን አድማጮቻችን እኛም እንደዚያ ያለ ግምት አድሮብን ነበርና ጠይቀን የተሰጠን መልስ ግን አይደለሁም የሚለው ለማንኛውም ከየትና የት እሳቱ ጋር የጀመርነውን ውይይት ዛሬ እናጠቃልላለን ይሄ ነገር አነሳሱ ሁለቱ የፕሮግራም አዘጋጆች እንደ ወትሯችን አብረን ልናቀርብ ነበር ባልደረባዬ አዲሱ አበበ ታዲያ ያለመኖሩን ልብ ሳትሉ አልቀራችሁም ጉንፋን ቢጤ ይዞት በቀረጻው ለመሳተፍ ሳይችል ቢቀርም ቀደም ብለን ባሰናዳ ናቸው ዝግጅቶች ግን ታገኙታላችሁ። እጅጉን እንደምንሰነበታችሁ ክቡራትና ክቡራን አድማጮቻችን ከዛሬ ታህሳስ 7 ቀን 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከአቀናባሪያችን ንጉሡ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ቀበደ እስከ ምሽቱ አራት ሰዓት አብሬያችሁ ዘልቃለሁ። አሁን የሰዓቱ የዓለም ዜና ይቀድማል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሣሪያዎች ላይ ትገኛለች። ዩናይትድ ስቴትስ ትናንት ሶማሊያ ውስጥ የአየር ድብደባ አካሂዳ ስምንት የአልሻባብ ታጣቂዎችን መግደሏን አስታወቀች። የዩናይትድ ስቴትስ ጦር የአፍሪካ እዝ ባወጣው መግለጫ ድብደባው የተካሄደው ከዋና ከተማይቱ ሞቃዲሾ በስተደቡብ የባህር ጠረፍ ላይ በሚገኘው ጋንዳርሴ አካባቢ መሆኑን አስታውቋል። የአየር ዘመቻው ከሶማሊያ መንግስት ጋር የተቀናጀ መሆኑን ያመለከተው የአሜሪካ የአፍሪካ እዝ አላማው የአልሻባብን እንቅስቃሴ ለመገደብ መሆኑን አስታውቆ በሲቪሎች ላይ የደረሰ ጉዳት እንደሌለ አመልክቷል። የዩናይትድ ስቴትስ ጦር በዚህ እየተጠናቀቀ ባለው የአውሮፓ ዓመት ውስጥ ቢያንስ አርባ የአየር ድብደባዎችን በአልሻባብ ጠንካራ ይዞታዎች ላይ መፈጸሙ ተገልጿል። ይህ በእንዲህ እንዳለ የቀድሞው የአልሻባብ ሁለተኛ አዛዥ የነበረውና ከሽብሩ ቡድን አፈንግጦ በደቡብ ምዕራብ ሶማሊያ ለሀገረ ገዥነት ለመወዳደር የገባው ሙክታር ሮቦ ተይዞ በመታሰሩ ባይዶዋ ከተማ ውስጥ የተቀሰቀሰው ተቃውሞና ሰልፍ ለሶስተኛ ቀን ትናንትም ቀውስ አንግሶ መዋሉ ተዘግቧል። የሙክታር ሮቦ ተይዞ ወደ ሞቃዲሾ መላክ በቀሰቀሰው ተቃውሞና ግጭት አንድ እንደ ራሴን ጨምሮ የአስራ ሁለት ሰው ህይወት መጥፋቱ ታውቋል። በዚሁ ሁከትና ግጭት ምክንያት ቢያንስ ሁለት መቶ የሚሆኑ ሰዎች መታሰራቸውን ያስታወቁ ሲሆን ባይደዋ ውስጥ በሲቪሎች ላይ ተፈጽሟል የተባለውን ግድያ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አውግዟል። ሮቦውን ይዞ ለሞቃዲሾ ያስረከቡት የአፍሪካ ህብረቱ ኃይል አሚሶም አባላት የሆኑ የኢትዮጵያ ወታደሮች ናቸው የሚሉ ዘገባዎች ከወጡ በኋላ በተባለው እንቅስቃሴ ውስጥ አለመሳተፉን አሚሶም ገልጾ ሪፖርቱን አስተባብሏል። ሙክታር ሮቦ ለደቡብ ምዕራብ ግዛት አገረ ገዥነት እየተወዳደረ ያለበት ምርጫ ጊዜ እንዲራዘም የሶማሊያ ፓርላማ አፈ ጉባኤ ሞሐመድ ሙርሳል አብድራህማን ጠይቀዋል። ሙክታር ሮቦ ጽንፈኞቹን ታጣቂዎችና መሳሪያ ወደ ግዛቲቱ ዋና ከተማ ባይዶ አስገብቷል ሲሉ የመንግስቱ ባለሥልጣናት ክስ እያሰሙ ናቸው። የፈረንሳይ ቢጫ ሰደሪያ ያለባቸው ተቃዋሚዎች ዛሬም ዋና ከተማይቱን ፓሪስን ዋና ዋና መንገዶች መስቀለኛ አደባባዮችን ዘግተው ውለዋል። ለአምስተኛ ተከታታይ የሳምንት መጨረሻ ቀናት እየተካሄደ ያለው ተቃውሞ እየተቀዛቀዘ ነው እየተባለ ሲሆን፣ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ክሪስቶፍ ካስትነር ዛሬ ባወጡት ማሳሰቢያ ሰልፈኞቹ መንገዶቹን ነፃ እንዲያደርጉ ጠይቀዋል። የቢጫ ሰደርያ እንቅስቃሴ ከተጀመረ አንስቶ በአብዛኛው የደረሰው ጉዳት በመንገድ ላይ እንቅስቃሴ ወይም ትራፊክ ምክንያት ነው በተባሉ አጋጣሚዎች የስምንት ሰው ህይወት ጠፍቷል። ተቃውሞቹ የተጀመሩት መንግስቱ በነዳጅ ላይ ታክስ እንደሚጨምር ባለፈው ወር ካሳወቀ በኋላ ሲሆን ሰልፈኞቹ ቁጣውን እየገለጹ ያሉት አይነኬ አይደረሴ ሆኗል ባሉት የፕሬዚደንት ኢማኑዌል ማክሮን መንግስት ላይ ነው። የሚስተር ማክሮን የህዝብ ተቀባይነት ወደ 23 ከመቶ ማሽቆልቆሉንም ሰሞኑን የተካሄዱ የህዝብ አስተያየት ቅኝትና ፍተሻዎች አሳይተዋል። ፓኪስታን ባለፉ አራት ዓመታት ሽብርተኞች ናቸው ባለቻቸው ሰዎች ላይ ካሳለፈችው የ310 የሞት ፍርዶች 56ቱን በስቅላት መፈጸሟን ዛሬ አስታወቀች። የሀገሪቱ ጦር ዝርዝሩን ያወጣው አብዛኞቻቸው ሕጻናት የሆኑ 150 ሰዎች የተገደሉበትን በአንድ በጦሩ የሚተዳደር የሀገሪቱ ሰሜን ምዕራብ በሚገኘው ፔሻዋር ከተማ ትምህርት ቤት ላይ የተፈጸመ ጥቃት አራተኛ ዓመት እየተዘከረ ባለበት ወቅት ነው። ጥቃቱ ያስቆጣቸው ፓኪስታናውያን ያኔ ለነበረው ፓርላማ ባስገቡት አቤቱታ በሃይማኖት ስም ሁከት የሚዘሩ ከሽብር ቡድኖችና ድርጅቶች ጋር ግንኙነት ያላቸው ሲቪሎች በጦር ችሎቶች እንዲዳኙ ጠይቀው ነበር። አፍጋኒስታን ውስጥ ሰላም እንዲወርድ ለማስቻል ፓኪስታን እየተጫወተች ነው ያለችውን ሚና እንደምታደንቅ ዩናይትድ ስቴትስ አስታወቀች። የዋሽንግተን መግለጫ የወጣው የፓኪስታን ጠቅላይ ሚኒስትር ኢምራን ኻን ትናንት አደባባይ ወጥተው ሀገራቸው እያመቻቸች ያለችው የአሜሪካና የታሊባን የግንባር ንግግር እንደሚካሄድ ካሳወቁ በኋላ ነው። ድርድሩ የሚጀመረው ነገ ሰኞ እንደሆነም ተገልጿል። ቱርክ ውስጥ የዛሬ ሁለት ዓመት የተካሄደውን የመፈንቅለ መንግሥት ሙከራ አቀናብረዋል ስትል አንካራ የምትከሳቸውን ቱርካዊ ፌቱላ ጉለንን አሳልፎ እንደሚሰጧቸው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለቱርኩ ፕሬዚደንት ራሲብ ታይፕ ኤርዶዋን እንዳረጋገጠችላቸው የቱርክ የውጭ ጉዳይ ሚኒስትር ዛሬ ተናግረዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶቻችን ወደ አሉላ ልመልሳችሁ። ለራዲዮ መጽሔት ዝግጅታችን ተመልሰናል። አድማጮች በድጋሚ መልካም ምሽት፣ አስተናጋጃችሁ አሉላ ከበደ ነኝ። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መሸ ደግሞ አምባሉጣ አምባ ወጥቼ ኩለ ለሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ አስቶኝ ልገላገል ከሕመሟ ጠበሏ አፋፍ በጨረቃ ደጋግሚ ማህሌት ቆሜ ሆዴ ቃቶ ባርባር ብሎኝ ዕርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በሥጋዬ የሚነደውን በጸሎት ላቤ ያጣጥሜ እፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ እልፍ እሳለል ደሞ ይምጣ የቁምልሜ ሌት በጥምቀቷ የነጣው ነጋ የደፈረሰ ደሜ ለእሷ እንጂ ለእኔ ያለ ያዘልኝ አይ የስለታታምጣ በውጣ ውረድ በጠበል በሳር ወዜ ቢገረጣ ልክፍቷ ፍቷ እንደሁ አለቀቀኝ መሸ ደግሞ አምባልጣ። መሸ ደሞ አምባልውጣ። በሳምንቷ ምርጥ ግጥም በባለቅኔው የሎሬት ጸጋዬ ገብረ መድኅን መሸ ደሞ አምባልውጣ ዝግጅታችንን ጀምረናል። እናም የምሽቷን ቀዳሚ ዜማ እናስከተል። Abesai, abesai, abesai, abesai, abesai, abesai, abesai, abesai, abesai, abesai,

We got you, got the ዘንድሮ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል። አገኘውም ወይታ ብዬ ተዝናነች የፍቅር እዳለብኝ ሳልከፍለው ዘንግቼ ያለብኝ እኔዳው እሷም ፈረደች በናፍቆቷ ወጥመድ አስራ ቀረበች። ፍቅሯ ቀለለስል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽ አለ ልግቢት እንደፈቀደችው ትዘት በገላይ ወይዳዬ አበሳዬ። አሁን ወደ ሲኒማ ልንገባ ነው እንደረደራለሁ ምን ስራችንን ሳንጨርስ የአዲሱ ድምፅ ይሰማኛል። ፊልም ለማየት ልንወጣ ነው ማለት እኮ አይደለም። አዲሱ ይቀጥላል። ታዲያስ አለና አዲሱ። የኔ መልስ ነው አለካንስ እንዲህ ይወጣል፣ ተዋናይ ሆነሃልና አዲሱ ማሾፎ አይቀርም። ከአዲሱ ጋር በሐሳብ ልንባባል የምንችለውን እያሰብኩ መመላለሴን ላቁምና፣ በቀጥታ ወደ ሲኒማው መስኮት ልውሰዳችሁ ቀደም ብዬ በቅምሻ ወዳሰማኋችሁ ውብን House, if you have no one to live with, I know you're afraid of marriage. Scared <laughs> <laughs> oh, Happy birthday, my you. Thank you. Everything cool? Yep. በቀጥታ ሲተረጎሙ የተሸመነ የሚል ትርጉም ይሰጣል። የተገመደው የተዋሃደው የአማርኛ መጠሪያ ያስፈልገው ይመስለኛል። ራሱን የቻለ ፊልሙ በወጣ ጊዜ ከዚህ ቀደም ያስተዋውቀናል። ዛሬ ግን አንድ ሌላ ደረጃ ከፍ ያለ ይመስላል። በሎስ አንጀለስ ከተማ ሊታይ ነው። የፊልሙ ዲሬክተርና መሪዋ ተዋናይ ሰሎሜ ሙሉጌታ አንጋፋቷ ተዋናይ አለም ፀሐይ ወዳጆ በዚህ ፊልምም የተለየ ገጸ ባህሪ ትጫወቻለች። በቅድሚያ እንኳን ደስ ያላችሁ ፊልሙ ለህዝብ የሚታይበትን ሰፊ እድል በማግኘታችሁ በጣም እናመሰግናለን። አሉ ላይ የመቼም ሁልጊዜ እንደዚህ አይነት የጥበብ ስራዎች ሲወጡ እድል እየሰጠ ለህዝቡ እንዲታወቅ በማድረግ ትታወቃለህ እና ቮይስ ኦፍ አሜሪካንንም አንተንም በእውነት ከልብ እናመሰግናለን። በውዝን ፀሐፊዎች፣ ዳይሬክተሮች፣ ተዋንያኖች ህም ሆነን ከልብ ነው የምናመሰግነው። ሰሎሜ፣ የመጀመሪያ ፊልምሽ ነው ዲሬክት ስታደርጊ እንችልም እንኳን ደስ ያለሽ። እንኳን አብሮ ደሳለን። አሉላ እግዚአብሔር ይስጥልኝ፣ ሰፖርት ስላረከን በጣም እናመሰግናለን። እኔም ናጓ ኢብራሂም ከኔ ጋር አብራ የሰራችው በእሷ ስም ሆኜ እንኳን አብሮ ደሳለን እላለሁኝ። መልካም። ከዚህ ቀደም በትውቅ ደረጃ የተወሰኑ ከተሞች ውስጥ እና ፊልም ፌስቲቫሎች ላይ ታይቷል። ያን እድል የደረሰው ጥቂት እንደሚሆን ገምታለሁ። ኢትዮጵያዊ መሰረት ያለው ኢትዮጵያውያንና አሜሪካውያን የሚጫወቱበት ሁለት ባህሎችን የሚያገናኝና የሁለት ዓለም ሰዎችንም በአንድ መድረክ የሚያመጣ እዛ ውስጥ የሚያቆየን ፊልም ነውና የማየት እድል ያልገጠማቸውን ተመልካቾቻችን በስርቆሽ እናሳይ። ውብን አርብ በሎስ አንጀለስ ከተማ ይከፈታል። የግል የሚባሉት የፊልም አከፋፋዮች ናቸው ፊልማችሁን የተቀበሉት፣ ለብዙዎች የሚታይበት እድል ተፈጥሯል። እስኪ ንገሪን ሰሎሜ እንዴት ነው የሚታየው? አሁ እንዳልከው የግል ዲስትሪቢተር ነው። ኢንዲ ራይትስ ይባላል። ቤሲክሊ ዲስትሪቢሽን ማድረግ የፈለጉት አለምን እንዲያውቀው መጀመሪያ በህዝብ መሀል ኤሌ እንድታይ ከዛ ከአንድ ሳምንት ከተጫወተ በኋላ ቪኦዲ ማለት ቪዲዮን ዲማንድ ላይ ለማውጣት እሱም ማለት አማዞን ፕራይም ሁሉ አይቲዩንስ ጉግል ፕሌይ፣ በንደር ሌላም ደግሞ ሁለት ሶስት አራት አለ። ኔጎሽት እያደረጉ ነው ያሉት። ግን ፊልሙ በኤሌ ከተማ ከቲያትሩ በኋላ ቪኦዲ ላይ ለማውጣት ነው እንግዲህ አለም እንዲያዩ። ስለዚህ በአለም ዙሪያ ያሉ ተመልካቾች በኮምፒውተር ብቻ አይደለም በስልካቸው ጭምር ማየት የሚያስችላቸው አጋጣሚ ይፈጠራል። አፖችን ተጠቅሞ ነው ምት ነው? አዎ ልክ ነው። ከዚህ በፊት ያው ፊልሙ ለአንድ አመት ከግማሽ ፌስቲቫል ዞሯል እና በየቦታው ከዞረው በኋላ ለህዝብ ማሳየት አልቻለም። ምክንያቱም በግል የሆነ ካምፓኒ መጥቶ እንዲረጭ ማለት ነው እና ግን ቲያትሩ የሚያመጣው እድል እነሱ በማርኬት አድርገው ፊልሙን ጌጅ ያደረጉታል። እንዴት እንደሚያደርግ ቲያትር ላይ መጀመሪያ ኤሌ ከተማ ኤሌ ፊልም ፌስቲቫል ነው መጀመሪያ ፊልሙ የወጣው የተሰራው ኒውዮርክ ነው። ግን ኤሌም ብዙ በጣም ፎሎወሮች አሉት እና መጀመሪያ እዛ ማድረግ ፈለጉ። ያው ኤሌም ደግሞ የሆሊዉድ ከተማ ስለሆነ ከዛ አንተ እንዳልከው ቪዮዲ ላይ ሲወጣ ማንም ገብቶ በሁሉም ሆነ ወይ ደግሞ አማዞን ፕራይም በስልኩም ሆነ በቪዲዮም ማየት ይችላል ፊልሙን። መልካም ለመመልከት የጓጉ ተመልካቾች፣ ይልቁንም ደግሞ የፊልሟ ከተማ ሎስ አንጀለስ አቅራቢያ ያልሆኑ ይህን እድል ተጠቃሚ እንደሚሆኑ ገምታለሁ። ኢትዮጵያ ድረስ የሚታይበት ሁኔታ፣ ሌሎች ጥያቄዎችን ሰሎሜ ቆይተናል፣ እንሳለን። አለም ፀሐይ፣ ወደ አንቺ ልምጣ። ከዚህ ቀደም የተወሰኑ ፊልሞችን አይተናል፣ ኢትዮጵያዊ ሲኔማ በአሜሪካ መደበኛ የፊልም ቲያትሮች ውስጥ የመታየት እድል የገጠማቸው ይህ ለኢትዮጵያ የፊልም ስራዎች ምን ማለት ነው? ምንም እንኳ ይሄ ኢትዮጵያውያንም አሜሪካውያንም በኩል የተሳተፋችሁበትም ቢሆን አዎ፣ ጥሩ ጥያቄ ነው ያነሳኸው በኢትዮጵያ የሲኒማ ጥበብ ውስጥ እንግዲህ እኔ ድሮ ሀገሬን ከመልቀቄ በፊት የነበሩት በጣት የሚቆጠሩ እንደ ጉማ ሂሩት አባቷ ማነው የመሳሰሉ ሶስት ወይም አራት የማይበልጡ በሲኒማ ስክሪን ይታዩ የነበሩ ፊልሞች ነበሩ። ከዛ በኋላ አብዮቱ እንደመጣ እኔ የተሳተፍኩበትን አቶ ታፈሰ ጃራ የሰሩት የመጀመሪያው ትልቁ ሙቪ ሶስት ሺህ ሁለት የሚለው ነበረ። ግን ተሳተፍንበት እንጂ ለአንድና ለሁለት እይታ ከበቃ በኋላ ለንደን ነበር ኤዲት የተደረገና የተዘጋጀው በጣም በቆንጆ ስራ የተሰራበት ነበር። እንደምታውቀው የፖለቲካ ሁኔታው አልፈቀደም። ፊልሙ ተከለከለ። ከዛ በኋላ እንግዲህ እኔ ሀገር ለቀቅ ከወጣው በኋላ የማያቸው የሲኒማ ምርቶች በአንዳንድ ወጣት አዘጋጆች፣ ወጣት ጸሐፊያን እና ተዋንያን የእውነት የጥበብ ፈጠራቸው በጣም የምወደውና እና ማደንቀው ነገሮች የተሰሩ ስራዎች አሉ። ውብንን ግን ለየት የሚያደርገው ምንድን ነው ብለህ ስትል አንደኛ ደረጃው ትንሽ ከፍ ያለ ነው። ምክንያቱም እድሉ ከፍተኛ ነበር። በቴክኖሎጂ የሚሆን በጥበቡ ወይም ደግሞ አብረውን በሰሩት የጥበቡ ባለሙያዎች የፊልም ካሜራማኖች፣ ሳውንድ ማኖች እና ሌሎች እጅግ እውቅና ጎበዞች ስለነበሩ ያንን ደረጃ ከፍ አድርጎታል። ከዚህ ሌላ ደግሞ ሁልጊዜ የእውነት በነጥብ አንስቼ ማውራት መፈልግበት የሚያኮራው ነገር የሴት ባለሙያዎች ናቸው። መሪውን ቦታ የያዙት ማለትም ጸሐፊዎቹ፣ አዘጋጆቹ፣ ፕሮዲውሰሮቹ ሴቶቹ ናቸው። ሶሎሜና ናጓዋ በፍጹም ጀማሪም አይመስሉም። በፊልም ጥበብ ውስጥ ያላቸው ትጋት ጥንካሬና የሰሩት ስራ ከልብ የሚያስመሰግናቸው ነው። እና ይሄ የሴቶቹን ስራና መቼም ታውቃለህ፣ ሴቶች ሲይዙት ያላቸውን ጥንቃቄና ጥረት በእውነት በዚህ አጋጣሚ ከልብ ላመሰግናቸው የምፈልገው ነገር ነው። እና እንዳልከው ደግሞ የአሜሪካ ምርጥ ተዋንያኖችም የተሳተፉበት ነው። ፊልሙ እድለኛ ነው ከመጀመሪያው ጀምሮ። ስለዚህ ይሄም ልዩ ያደርገዋል። የአሜሪካን ፊልሞች ተዋንያኖች እና የኢትዮጵያ ተዋንያኖች፣ ሌሎችም ደግሞ አማተሮችም ተሳትፈውበታል። ይሄም ወጣቱ አብሮ እንዲሳተፍ እድል ሰጥቷል። ነገር ግን እነዚህ በአማተር ደረጃ ወይም በጀማሪነት ደረጃ የሰሩት ሰዎች ሁሉ ስታንዳርዱ ከፍ ባለ መልክ ስለተሰራ እጅግ እድለኛም ጥሩም ነው ለኢትዮጵያም ትልቅ አራያነት ሊሰጥ የሚችል ፊልም ነው ብዬኔ በእውነት ከልቤ ልመሰክር እችላለሁ። መልካም የሚያግባባ ይመስለኛል። የመመልከት እድል ነበረኝ እና ቀደም ብዬ እንደጠቆምኩት በግርድፍ የተዋሃደ ወይም የተገመደው ብያለው ሁለት ባህሎች እርስ በርስ የተጋመዱበት ፊልም ላይ ዓለም ፀሐይ ቀደም ብለሽ እንደገለሽው እውቅ የአሜሪካ ተዋናዮች ጭምር በሌላ ስራ ላይ ሼክስፒር ቲያትር ሄደን ተመልክተነዋል። አንደኛውን ተዋናይ እስኪ ተመልካቾች ይህን ፊልም ያላዩትም ሆነ የያዩትም ከራሳቸው ጋር እንዳያዛምዱ እናስተዋውቅ። ሰሎሜ፣ ወደ አንቺ ልመጣ ነው። አለም ደጋግማ እንደገለጸችው ናጓ ኢብራሂም ጋር ሆነሽ ሁለት ሴቶች ናችሁ። ይህንን ፊልም ድሬክት ያደረጋችሁት አንቺ፣ በተዋናይነትም ትሳተፊያለሽ። ከዚህ ቀደም ፊልሙ በወጣ ጊዜ በመጠኑ አስተዋውቀናል። ጊዜው ስለረዘመ እስኪ አስተዋውቂን፣ ዋና ዋናዎቹን ተዋናዮች። እሺ፣ እንግዲህ ከመጀመሪያ ልጀምር መጀመሪያ ይህንን ፊልም ሳስበው ሴትም ወንድም ብዬ በእውነት አላሰብኩም። ከማጋ ለመጀመር እንዳጋጣሚ ሆኖ አንዲት ጓደኛ ነበረችኝ። ይህን ማውራህ የዛሬ አስራ አምስት አስራ ስድስት አመት ይሆናል። እንደዚህ አይነት ሀሳቤን ስነግራት አንድ ቆንጆ ደራሲ አለ እንደዚህ አይነት ነገር ደስ የሚለው እና ለምን ሳትስተዋወቁም ማለችኝ፣ እና አስተዋወቀችኝ። እሱም ራይን ስፓን ይባላል እና እንዲ ጣፊና ያንችን ፓርክ ነገርኛ አለ እዚህ ይን ነገርኩት እሱም የራሱን ፓርት አቶ እንደሚመጣና ጽፎ እንድን አብረን እንድናደርገው ማለት ነው። እና በዛ ጊዜ ራይን አስራ ዘጠኝ አመቱ ነበር እና ሁለታችን በጣም ልጆች ነበር እና ግን የነበረን አይዲያ ለዚህ ፊልም በጭንቅላታችን ስለተግባባን እና ደግሞ እሱም በጣም ብዙ የድሮ የአፍሪካን ታሪክ ምናምን የሚያነብልህ ስለነበረ እኔም ደግሞ ገባኝ የሱ ፍላጎት ይሄንን ፊልም ለመስራትና፣ በቃ መጽሐፍ ጀመርን። ግን ስንጽፈው ጓደኞች አልነበርም። ይሄ ፊልም ነው ጓደኛ ያደረገን። ትሮዋት ደስም የእሱም ካሪየር ስታርድ ጎይንግ ሪሊ ዌል ማለት የእሱም ስራ እያደገ እየጻፍ ነው ያለው። በመሀል እያደገ እያደገ ቲያትር ውስጥ ብዙ እየሰራ ትያትር እየደረሰ ስክሪን ራይቲንግ አሁን ኒውዮርክ ስ ኦፍ ስክሪን ፕሌይ ኖሚኔትድ ሆኗል። ከእሱ ጋር ነው መጀመሪያ የጀመርኩት ከዛ ወደፊት እንምጣና ይህንን ፊልም ለመስራት ብዙ ጊዜ እና ብዙ አመት ስለፈጀ ብዙ ሰዎችም መተው ነው። ብንሰራ አብረን ደስ ይለኛል ምናምን እንባባል እና ራይንና እኔ አብረን አልተለያየንም። በዚህ እየጻፍን እየሰረዝን እየጻፍን እየጻፍን አመቶች እያለፉ በመሀል ያልም ፀሐይን ሰው አስታወቀን ዊክድን ብሊቭት፣ በደስታ ተቀበልናት። እሷም ታውቃለች ይሄንን ጀርኒ እንዴት እንዳሳለፍ ነው። በመሀል ሰዎች ሲመጡ ሲቀሩ፣ አመታት እያለፈ ሴት ሴት ፈለግኩኝ። ምክንያቱም እኔም ዩነ መቾር እያደረገ መጣ እና ታሪኩ የሴት ታሪክ እንደሆነ ስላወቅኩኝ ሴት ከኔ ጋ አብራ መቆም እንዳለባት እየገባኝ መጣም እና በዛ ጊዜ አፍሪካን ሴትን ፈለኩኝ እና ብዙ ሰው ጥሩ ቦታ የደረሱ ሴቶች በከሪየራቸው በሙያቸው ከፍ ያለ ቦታ የደረሱ አዎ በሙያቸው ከፍ ያለ ቦታ የደረሱ ሴቶች ጋር ብዙ ሰው አስተዋወቀኝ ኤጀንቴም አስተዋወቀችኝ ግን እንደ አጋጣሚ ናጓ ኢብራሂም እህቱ አይኔ ጓደኛ ነች እና ኦሊቨር ስቶን የሆነ ግብዣ እናረጋልና እባክሽን ስትለኝ ሎስ አንጀለስ ነበርኩኝ። ፓርቲ ነገር ነበር ያና እንዲያውም እኔ ላልሄድ ነበረ። ራሴን አመመኝ ምናምን እያልኩ ሳብታታ ነበር። ኤኒዌይ ከዛ በኋላ ሄድኩ። በዚህ ጊዜ ፊልሙ አስር አመት ይሆነዋል። ደግሞ ፋንድሬዝም እያደረግን እያስቀመጠን ነበር። ግን ድረክ ከኔ ጋር ለማድረግ የነበረው አይዲያ ከሴት ጋር ስለነበር ያንችን ሴት ስላላገኘዋት ፊልሙን ያስኩት ማለት ነው። ከዛ እዛ ፓርቲ ስንሄድ ናጓ ኢብሪሂም እህቷ ሞና ለኔ ጓደኛዬ ነች እና ስንገናኝ እዛ ከናጓ ጋር ድራይን ጓደኝነታችን የጀመረው በዚህ በፊልም ነው፣ ግን እኛ ሶስታችንም ያገናኘን የፊልሙ ፍቅር ነው። ያያያዘንም ፊልሙ ነው። ጓደኝነታችንን የሚያጠነከረው ፊልሙ ነው። እሷን ሳገኛት ልቤ አወቀው እሷ እንደሆነች። ከዚህ በፊትም እንደ ሌሎቹ ብዙ ባተሰራም የኔ ልብ እሷ እንደሆነች ስለነገረኝ እዛ ቀን ነገርኳት፣ ከኔ ጋር መስራት አለብሽ፣ መደወል አለብሽ። ነገ ጠዋት እኔ ኒውዮርክ ልሄድ ነበረ በሚቀጥለው ቀን እና አብደሻል አለች። እንዴት ብዬሽ ለማስረዳት አልችልም፣ ግን ነፍሴ ነው ያወቀው። በቃ ልቤ ነገረኝ እሷ እንደሆነች። ልቤም አልዋሸኝም፣ ምክንያቱም ከእሷ ጋር አልፈን ተርፈን ጓደኛም አልፈን ፋሚሊ ሆነን አብረን ማናቀውንም አብረን እየሰራን ወድቆ መነሳቱን አብረን ነበር የምንሰራው። ግን ምንድን ነው ናጓ ያላት ፓሽን አላት፣ ሀንድረድ ፐርሰንት ፍቅር አላት፣ ፓሽን አላት እና ዲተርሚኔሽን አላት እና የእኔን ስነግራት እኔ የፈለኩት ሴትም ለዚህ ነው እኔ ወንዶችን እኔ ማለት ሳይሆን ወንዶች ብዙ ቦታ ነው አሜዚንግ፣ ግን ሴት ደግሞ ያው የዓለም ፀሐይም እንዳለችው አሁን ለት የዓለምጸሐይን ሳገኛት the same thing passion አላት she believed in the story she knew the character and she was behind me ጥልቅ ፍቅር አላት። ታሪኩን ወደዋለች፣ ገጸ ባህርያቱን በደንብ ከልብ ወስዳቸዋለች። እና ያን አቅም ሰጠችኝ እያልሽ ነው? አዎ ልክ ነው፣ ልክ ነው። እና ናጓም ነበራት፣ የዓለምጸሐይም አላት፣ እኔም ነበረኝ። ስለዚህ እነዚህ ሶስት ሴቶች ፊልሙ እንዲግ እንደሚገፋ ገባኝ። እና እኛ ደግሞ አብረን ከገጠምን በኋላ ፑሽ የሚያደርገን ሰው ስም ስለፈለግን ስለነበረን እኔ ቻርል ሻር የኦስካር ኖሚኔትድ ዲሬክተር አብሬው ሚስቱ ጋር ሰራ ነበርና ነገርኩት። ፋዘር ኦፍ ብራይድ ዲሬክተር ያደረገ ነው ታወቀ ነው ነገርኩትና ምን አለኝ እና አንቺ የማይገባሽን ምንም ነገር ጻፊ እና ለእኔ ንገሪኝ ፋሽኑ እስካለ ይህንን ፊልም ይዞት የሚሄድ ሰው ነው የሚያስፈልግሽ ከአንቺ ጋር አብሮ የሚቆም እና አንቺ እሷ ናት ብለሽ የምታስቢ ከሆነ ሂጂ ወደፊት፣ አለ ገውሀል። ስለዚህ ናጓጋ ጀመርን ማለት ነው። አላሳፈረችንም። ከዛም ተፋ በላይ እንደ ኢትዮጵያዊ ሆና ነው ከኔጋ የቆመችው እና ይኸው ፊልሙ ታየ፣ ሰክሰስፉልም እየሆነ ነው በሰዎች መሃል እና እኔ የሚመስለኝ ብዙ ጊዜ ፊልም በሰክሰስፉል የሆነ ሰው ጋር አብሮ መስራት ጥሩ ነው፣ ግን ፓሽንም ካለው ሰው ጋር ያንን የሚያምንበት ሰው ጋር አብሮ መቆም ጥሩ ነው ለፊልሙ ወደፊት ማለት ነው፣ እንዲታይ፣ አለምም እንዲገባው። ምክንያቱም ፊልም ከባድ ነው፣ ኤስፔሻሊ ኢንዲፐንደንት ፊልም። ምክንያቱም ብዙ ነገሮች አሉት እና እንትን ያስፈልገዋል ዲተርሚኔሽን ቁርጠኝነት ያስፈልገዋል እያልሽ ነው? አዎ ልክ ነው። እና እሷ ነበራት እንግዲህ ረዥም ታሪክ ነው ግን ልነግርህ ብዬ ነው። ግሩም ይህን ፕሮግራም የሚከታተሉ የፊልሙን ታሪክ ብቻ ሳይሆን መሰረቱን ጭምር እንዲያዩ፣ ሌሎችንም ወጣቶች ህልም ያላቸውን ፊልም የመስራት ውጥን ያላቸውንም እንዲያነቃቃ፣ ፈተናውንም ከወዲሁ እንዲያዩ ጭምር ነው። ምን ግሩም ታሪክ ቢኖር ጥልቅ ፍቅርና ቁርጠኝነት ከሌለ ዳር መድረሱን ነገር ጥያቄ ውስጥ እንደሚያስገባ ነው ያሳየሽን ሰሎሜ። ከጥንስሱ 15 ዓመታት ፈጅቷል። በስራው ላይ ብቻ 9 ዓመት እንደፈጀ አስታውሳለሁ በቀደመ ውይይታችን። እስኪ ወደ አለም ደግሞ ልመለስ። ዋሽንግተን ዲሲ ነው አለም ያለችው። የወላጆቿን ታሪክ ከራሷ ታሪክ ጋር ለማድረግ የምትጥር ባደገችበትና በምትኖርበት አሜሪካ፣ በሁለት አለም ባህል ውስጥ ያለች ነገር ግን የወላጆቿን ቤተሰብ ታሪክ ደግሞ የራሷ ለማድረግ የምትሞክር ልጅ ነው የምናየው። እናትና ልጅ ነው እያነጋገርኩ ያለሁት። They killed your father. I was so angry. The rage burned me inside and I let it. For the last 25 years, it prevented me from doing anything. All I had was you and Abel. And if you don't turn out the way I planned, I thought to myself, I'm a failure again. I don't know how to say it in English. The whispering guilt, a voice that keeps dying at you. Helena, it hunted me. It's with me when I'm awake, when I sleep. All the time. You know what it says to me? Mm. You must be at peace. Find peace. Choose peace. <laughs> I have not been listening to that የእናትነቱን ትልቅ ዕዳ አንቺ ነበርሽና የተረከብሽው አለም ከታሪኩም በመጠኑ አቋድሽን እስኪ ሌሎች አሜሪካውያን ገጸ ባህሪያትም ያሉበትን ማዋሀድ እነሱ የወዲህኛውን ጫፍ እንዲያዩ እናንተ የዛኛውን ጫፍ የነበሩትንም ጥረቶች ጨምረሽ ምንድን ነው አሁን እንዳልከው፣ ታሪኩ የተመሰረተው በአንዲት ወጣት ልጅ አሜሪካ ነገር ውስጥ ባለ ባህልና እይታ ውስጥ ያለች ነገር ግን ደግሞ ኢትዮጵያዊ የሆነ ቤተሰቦቿ ጋራ ያንን ሁለቱን ለማዋሃድ የምትጥር ልጅ ነው የሚታየው። ከዛ የበለጸገና የበለጠ መልእክት አለው ብዬ ማምነው። በእውነት ለመናገር በእነዚህ በኢትዮጵያዊና በአሜሪካን ሁለት ቤተሰቦች ውስጥ በፍቅርም ሆነ በሐዘን የተፈጠረው ነገር ዛሬ በዚህ በስደተኛው ላይ ያለውን አደገኛ አመለካከት የሚነካና የሚዳሰስም ጭምር ነው። ከማይጠበቁ በራሳቸው ደክመው ለፍተው ከሚኖሩ ስደተኛ ቤተሰቦች ውስጥ የሚወጣው የይቅርታና የፍቅር የበላይነት እንዴት ኃያል ሆኖ እንደሚነግስ ይሄ ትልቅ ትምህርት ይመስለኛል። ለዘመኑም ሚሄድ መልእክት አለው። አሁን ደግሞ ለራሳችን በሀገራችን ውስጥ በኢትዮጵያ ውስጥ ያለው የዚህ የፖለቲካ ምስቅልቅል ልክ እንዳልከው በባህል፣ በቋንቋ፣ በዘር፣ በምንም የማይገናኙ ሁለት ቤተሰቦች በችግርና በመከራ ውስጥ ሲጣመሩ የዛን የይቅርታን የበላይነት የሚያሰፍነውን ወገን ፍቅርና ጉልበት በምናይበት ሰዓት ዛሬ በኢትዮጵያ ውስጥ ላለው ሁኔታችንም ትልቅ ምላሽና አራያነት ይኖረዋል ብዬ አስባለሁ። ምናልባትም ፊልሙ ተይዞ መቆየቱ ይህንን ሁኔታ የእውነት እንደው ሊረዳም ለእሱም ተቀባይነቱ ሊገንበት የተፈለገበት ጊዜ ነው ብዬ የማምንበት ደረጃ ላይ ደርሻለሁ። እኛ በምንሰራበት ሰዓት አንድ አሜሪካኖችም ተዋንያኖች የእኛን ባህልና ታሪክ ሊቀስሙ አድርገናል። የኪነጥበብ ባለሙያዎችም ሲወጡ ሲጄኔ በተለይ ኒውዮርክ የሰርጉ ሴረሞኒው፣ የለቅሶ ሴረሞኒው እነዛን ባህሎች አያውቋቸው። እነዛም ተዋንያኖች ልብሶቻችንን፣ ጌጦቻችንን፣ የወግ እቃዎቻችንን አያውቁትም። እኛም ደግሞ የእነሱም በዘመናዊ ጥበብና እድገት የደረሱበትን የትወናሙን የሙያ ልምድ ለእኛም ትልቅ ልምድ ቀስመናል ብዬ አስባለሁ። ከእንደነዚህ አይነት ሰዎች ጋር ይህንን አይነት የመሳተፍ እድል ማግኘቱ፣ በመልእክትነቱ ግን ከቤተሰብ አልፎ ዛሬ በሁለቱም በምንኖርበትና በተወለድንበት ሀገር ላይ መልእክት ያለው ነው ብዬ አስባለሁ። ሁለት ባህሎች የሚተዋወቁበት በጥበባዊ ስራ ሲቀርብና በህይወት ሲኖር ለብዙዎች የሚደርስበትን መንገድ እንዴት እንደሚለውጠው የሚያሳይ ይመስለኛል። ከዚህ ቀደም ከረጅም ዓመታት በፊት የግሪክን ባህል እንዳስተዋወቀው በብዙዎች ፊሎ ተመልካቾች የሚታወሰው ሁሉ ኢትዮጵያዊውንም ባህል ለማስተዋወቅ ሌሎች የተወሰኑ ፊልሞች አይተናል። በዚህ መልኩ ባህሉ ላይ ገፋ አድርጎ የሄደ በቅርብ ጊዜ አላስታውስም። እስኪ አንድ ሁለት ነገሮችን እናንሳና ተመልካቾችም እንዲወያዩበት እናድርግ። ከዚህ በኋላ በሚኖሩ ውይይቶች ደጋግማችሁ ያነሳችኋትን ሁለተኛዋን ዲሬክተር ናግዋ ኢብራሂምን እንዲሁም ተባባሪውን ጸሐፊ ራያንን በሌላ ፕሮግራም ይዘን ስንመለስ እንቀጥላለን። ሰሎሜ ያንቺ ፈተናዎች፣ ስለ ናግዋ ስትናገሪ እንደገለሽ ሁሉ ረጅም ዓመታት ተስፋ ሳቆርጪ፣ በቁርጠኝነት እልቅ በሆነ ፍቅር ለፊልም ገንዘብ ማግኘት የሚጠይቃቸው እና ሌሎች ፈተናዎች ጨምሮ እስከ መጨረሻው ድረስ መግፋት ችለሻል። ዛሬም ፊልሙ በመደበኛ ቲያትሮች የሚታይበት እድል እስኪፈጠር ድረስ ምንድን ነው ቁልፉ? ታያለሽ። አድማጮች የፊልሙ ዲሬክተር እና መሪ ተዋናይ ሰሎሜ ምልጊታና ከአንጋፋዋ ተዋናይ አለም ፀሐይ ወዳጆ ጋር የጀመርነው ነው ወግ ይቀጥላል አሁን Sobre

ታደሰን እናመሰግናለን። ወደ አዲስ አበባ የሚወስደንን ቅንብር መግቢያ በር መከፈቱ ለምትጠባበቁ አድማጮቻችን አሁን ሰዓቱ የንጉሥ ያክሊሉ መስኮት የሚከፈትበት ነው። አመሰግናለሁ። አሉላና አዲሱ ዛሬ በምስራቅ በኩል የሚገኘውን መስኮቴን ነው የከፈታችሁት። ከተፈሪ መኮንን ከእንጦጦ ማለት ነው ዛሬ ቀበና ቀዳማዊ ኃይለ ስላሴ ኮከበ ጽባህ ትምህርት ቤት አካባቢ ነው የምቆየው። የቀዳማዊ ኃይለ ስላሴ ኮከበ ጽባህ ትምህርት ቤት ንጉሠ ነገሥቱ በነገሱ በ1923 በዓመቱ በ24 ይህን ትምህርት ቤት አቋቋሙ። ዘንድሮ 87ኛ ዓመቱ ነው። የትምህርት ቤቱ ዲሬክተር የነበሩት የታወቁት አማረ ጉልላት የዛሬ እንግዳዬ ናቸው። አማረ ጉልላት መምህር ነበሩ ዲሬክተር ነበሩ። የኮሌጅ አስተዳዳሪ ነበሩ። በኋላም የመምህራን ማሰልጠኛ እንደገናም ደግሞ የትምህርት ሚኒስቴር ቋሚ ተጠሪ የከፍተኛ ትምህርትም እንደዚሁ ኮሚሽን ውስጥ ይሰሩ ነበሩና የትምህርት ሰው ናቸው። አማረ ጉልላት የሰው ውለታ አይቀርባቸውም እንደተረዳኋቸው። አንድ የትምህርት ሰው ያስታውሳሉ። የውጭ አገር ሰው ካርማይከል፣ የስርዓት ሰው ነው፣ የታወቀ ነው። ፕሮግራሙ ሁሉ እሱ ያዘጋጀው ነው። በኢትዮጵያ ትምህርት መቼም እንደሱ ያለ ጎላ ያለ አስተዋጽኦ ያደረገ ማንም የለ። በዚያን ጊዜ የኮከበ ጽባህ መምህራን ማሰልጠኛ አንድ ሌሎች ሶስት መምህራን ማሰልጠኛዎች አንዱ የሐረርጌ፣ አንዱ የደብረ ብርሃን፣ አንዱ የአስመራ ሲሆን፣ ሶስቱም ተደምረው የኮከበ ጽባህን የሚመረቁ ተማሪዎች የመምህራን ማሰልጠኛ ተመራቂዎች ቁጥር አይደርሱም ነበረ። ኩርከበ ጽባ የዚያን እጥፍ ነበረ። ሶስት መቶ አራት መቶ በአንድ ዓመት የሚያስመር ያ ሁሉ የማይሄድበት ክፍለ ሀገር የማይሄድበት መንደር የለም እና በዛ የትምህርትን መስፋፋት ውጭም እንደ ካርማይክል ሚና የተጫወተ ማንም አሜሪካን የውጭ ሀገር ሰው የለም። የታወቀ ነበር። ኢትዮጵያውያን ሊኮሩበት በሚገባው የግዕዝ ቋንቋ አሃደ ቀለመ ዘነገረከ አንድ ቀለም የነገረህ እንደ አባትህ ይቆጠራል ይላል። አማረ ጉልላት፣ የትምህርት ቤት ዲሬክተር ሆነው የቀድሞ ተማሪዎች ሲያገኟቸው እንዴት ነው የሚመለከቷቸው? እኔ አሜሪካ በሄድኩ ጊዜ ከዚህም ከአዲስ አበባ የቀድሞ ተማሪዎች ይሸኙኛል። እዛም ደግሞ ሲሄድ ተቀብለውኝ፣ ልዩ ምሽት አዘጋጅተው፣ አመስግነው፣ ሸልመው የሚቀበሉኛል። በዚህ ምክንያት እኮ እኔ አሁን በኮከበ ጽባህ ላይ ጀንበር አትጠልቅም የሚባለው ለዚህ ነው። እናንተን እዚህ ማየቴ ትናንትና ኢትዮጵያ የጠለቀች አልጠለቀች እና ደስ ብሎኛል። አሁንም እናንተ ባላችሁበት እግዚአብሔር ይባርካችሁ። አዲስ አበባም ያሉት እና ደግሞ ገብረአብ ነገሌ አሁን ትምህርት ቤታቸውን እየተንከባከቡ ማህበር አቋቁመው ያን የሰበርነውን አውቶቡስ የሰበርነውን መስኮት ንካስ እያሉ እየተባበሩ ነው። እናንተም እንግዲህ የተቻላችሁን ከነሱ ጋር ተባበራችሁ፣ ስማችሁን አስጠሩ። የምላችሁት መልእክት ይሄ ብቻ ነው። በርቱ ስላቸው። በጭብጨባ ተቀበል እና የማስተላልፍላቸው መልእክት ይሄ ነው። ኮከመጽባህን አትርሱ ማለት ብቻ ነው። አቶ አማረ ጉልላት እንደ ምሁርነታቸው ልጆቻቸውንም አስተምረዋል። አራት ልጆች፣ አንድ ሴት፣ ሶስት ወንዶች፣ አራት ልጆች አሉ። ዶክተር ያሬድ አማረ የመጀመሪያው ልጅ ነው። አሜሪካ ጨርሶ መጥቶ ከኔው ጋር እዚህ በራሱ በግሉ ኮንስልታንሲ ስኝ ቁጭ ነው እየሰራ። ሌሎቹም ሶስት ዶክተሮች ናቸው። አሜሪካ ናቸው። አሜሪካ ናቸው። አስተማሪ ልጆች ብርቱ ናቸው። ሴቶች አንዳንድ ዶክተር አሜሪካ ወደ አሜሪካ ሄደዋል፣ ወጥተዋል። ይሄዳል እርሶ ይመላለሳሉ፣ ይመላለሳሉ። ደስተኛ ነኝ። በጣም አመሰግናለሁ። አቶ አማር ጉልላት ለስለስ ባለው ምሁራዊ አንደበታቸው ስለ ኮከበ ጽባህ ብዙ አጫውተውኛል። በሚቀጥለው አስራ አምስት ቀን እመለስበታለሁ። Dear let the na fagi Sir ke mai takatein a little hoaster bagi Fikir tedeg fe kal ki dantak fe Demetner we

Altyazı M.K. Sa ጤና ይስጥልን ተመልካቾቻችን እና አድማጮቻችን፣ ዛሬ ከየቲ እሳቱ ጋር ቀደም ሲል የጀመርነው ውይይት እንቀጥላለን። ለመጀመሪያ ጊዜ የተወያየ ነው። በታንክስ ጊቪንግ ዋዜማ አካባቢ ቁርስ ጋብዛ ደበኝ ራት ነበረ። በዛ መነሻ ጥቂት ተወያይተን፣ ሁለተኛው ደግሞ እንደገና በራዲዮ መጽሔት አሉላ ተወያይተናል። የዛ ተከታይ ነው ዛሬ የምንቀጥለው ውይይት። የቲ እሳቱ እንኳን ደህና መጣሽ። የመጀመሪያ ጥያቄ ላንተ እድል ሰጣለሁ። መልካም አዲሱ። አመሰግናለሁ አዲሱ። ቀደም ሲል ባስተዋወቀው ውይይታችን ላይ የሙያም የሕይወትንም ነገሮች እያነሳሳን የተወያየ ነው። ከምስጋና ቀን ማግስት ነው አሁን ያለ ነው እና ሌላም በዓል እየመጣ ነው። በዚህ በዩናይት ስቴትስ የክሪስማስ በዓል አለ፣ የገናም በዓል ይከተላል፣ አዲስ ዓመት አለ፣ የሙያው ሩጫ አለ ዓመት መዝጊያ ነው። የቤተሰብ በዓሉን ሩጫ ይጠይቃሉ። እናትነት ከሙያ ጋር ምን ይመስላል? በእናትነት እንጀምር እስኪ። ዝግጅቱ በጣም ጥሩ ነው። ሁል ጊዜ በዓል ሲኖር በጉጉት ነው የምንጠብቀው። በተለይ ደግሞ እነዚህን መሰል በዓላቶች ሲመጡ ልጆችም ደግሞ ስጦታ የሚቀበሉበት፣ ሌላውም ሰው ደግሞ ስጦታ የሚያገኝበት፣ የልባችንን ነገር አንዳችን ለአንዳችን የምንገልጽበት አጋጣሚ ስለሆነ እጅግ በጣም ጥሩ ደስታ አለ፣ መንፈሳዊነቱም አለ። ሁሉም ተጨማምሮ እጅግ በጣም ደስ ይላል። በዛ ውስጥ ግን አንድ ላነሳ የምፈልገው ወጪዎችን በሚመለከት አያሁን የምናገረው ነገር በዛው ትምህርት ይዞ እንዲ ያልፍ ስለምፈልግ ወጪዎችን በሚመለከት ደግሞ ከአቅማችን በላይ ሄደን አውጥተን የክሬዲት ካርድ ወለድ ከፋይ ሆነን ሌሎች ግጭቶችን ሊያመጡ የሚችሉ ነገሮች እንዳይመጡ ተመልካቾቻችን በዚህ አጋጣሚ አወጣጡ ላይ ከአቅም ጋር የተመጣጠነ እንዲሆን ምክር መስጠት ፈልጋለሁ። በዚህ አጋጣሚ እንደ ፋይናንሻል አናሊስት ምን ይመስላል ላልከው ጥያቄ እንደውም ማዳበሪያ በዛውን ቀጥል እንችላለን። የልጆችን ጉዳይ ካነሳን የቲ ሲንግል ማዘር ነኝ ብላለች። ለብቻ ልጅ ማሳደግ ምን ይመስላል? ይሄ ደግሞ በዚህ አካባቢ ባሉ ኢትዮጵያውያት በርከት ብሎ ይታያል። ምን ይመስላል እስቲ አብረሽ እሱንም እንደው ለሌሎቹ ይህን ፕሮግራም ለሚከታተሉም ትምህርት ይሰጣልና የሚቻሉ ነገሮችን በእናትነት ታደርጋለ፣ የማይቻሉ ነገሮች ደግሞ ሲኖር ይሄ የምንኖርበት አንደኛው ዓለም ብዙ የተለያዩ ቤተሰብን ሊደግፉ የሚችሉ ሰርቪሶች አሉና ከነዛ ውስጥ አንዱ ምንድን ነው ብቻቸውን ልጆች ለሚያሳድጉ ሰዎች ምክር የምሰጠው በሚማሩበት ትምህርት ቤት ውስጥ፣ በፓብሊክ ስኩል ውስጥ ስፔሻል ኒድ ኪድስ ተብሎ የሚጠሩ አሉ። ያ ስፔሻል ኒድስ ኪድ ብለው የሚጠሯቸው ግን የተለያየ አይነት ዲሳብሊቲ ያለባቸው ሊሆኑ ይችላሉ። ይህንንም እንደ ዲሳብሊቲ አይተውት ሳይሆን ወላጅ ግን መጠየቅ ይችላል። ለምሳሌ ቤት ውስጥ አባት የለም፣ ቤት ውስጥ እናት የለም። አሁን እንግዲህ ሲንግል ማዘርን ብቻ ሳይሆን ጥቂት ደግሞ በጣም ፎከስድ ሆነው ከእናት የሚያስንቁት ሲንግል ፋዘሮችም አሉን በኮሚኒቲያችን ውስጥ ወይም በአለማችን ላይ እና እንደዚህ አይነት ነገር በሚያጋጥምበት ጊዜ ትምህርት ቤቱ የሚሰጠው እድል አለ እንዲያነጋግሯቸው። አባት ፊገር ሊሆኑ የሚችሉ እናት ደግሞ ፊገር ሊሆኑ የሚችሉ ሰዎችን ያዘጋጃል። ግን በእኛ እንግዲህ ያው ከመጀመሪያው ስንጀምር መደበቅ ስለሆነ ባህላችን የሚያስገድደን ተጽዕኖ ያለብን ሰዎች ስለሆነን ሰው ሄዱ አይናገርም እና በማይናገርበት ጊዜ ደግሞ ልጆቹ ላይ የተለያየ ነገር ሊመጣ ይችላል። በሞራላቸው ላይ ሊሆን ይችላል፣ በባህሪያቸው ላይ ሊሆን ይችላል። ወደፊት ባላቸው እድልም ላይ ደግሞ ከፍተኛ ተጽዕኖ አምጥቶ ልጆቹ ወደፊት የሚፈልጉትን ነገር መሆን አይችሉም። በዛ የበታችነት ተሰምቷቸው ወደታች እንዲሆኑ ያደርጋቸዋል። ና ሲንግል ፓረንት ሲሆኑ ለብቻው የሚያሳድግ አባት ሚሆን፣ ለብቻው የሚያሳድግ እናት ወደ እነዚህ ኢንስቲቱቶች እየሄዱ ያለውን ነገር በሚማሩበት ትምህርት ቤት በሚጠይቁበት ጊዜ እነዛን ሰርቪሶች መጠቀም አለበት። በተጨባጭ አንቺን ልትናገሪ ልታስተላልፍ የምት መልእክት ምክር አለ። ከዚያ አኳያ ራስ ሽልም ደ በመነሳት የራሴ ልምድ እኔ እንግዲህ ብቻዬን ስለሆነ ያሳደግኩት እኔ ልጅ ብቻ ማሳደግ ስጀምር ልጆቼ የሁለት ዓመት እና የአምስት ዓመት ተኩል ናቸው። ለረጅም ዘመን ነው በብቻዬ ያሳደግኩት እና በዛን ሰዓት ፓብሊክ ስኩል ነበር የሚሄዱት እና ወደ ትምህርት ቤቶቻቸው ሄጄ የቤቴን አኗኗር ሁኔታ ገልጬ ካውንቲው ራሷን ፌርፋክስ ካውንቲ ብዙ ታክስም ስለምንከፍል ብዙ ሰርቪሶች አሉ እና ምንም የውጭ ሀገር ሰውነ የዚህ ሀገር ሰውነ የሀብት የድህነት የሚባል ነገር የለውም እና መጠየቅ ይቻላል እና እነዛን ሰርቪሶች ጠይቄ ተጠቅሜ አለሁኝ። በዛ ሜል ፊገር የሚሆን ሰው እንዴት እንደሚያስቡ ከኔ ጋር ዲስከስ እያደረገ ሌሎች ባለትዳሮች እኔ ውስጥ ኢንቮልቭ አድርገው ልጆቼን የሚያስፈልገውን በወንድነት እንዴት እንደሚኖር ምክሮችን ሰጥተዋል። የሚያዩትን ነገር እንዲያው ድል ተከፍቷል፣ ግን ያ በመጠየቄ ነው፣ እና ከባህሉ ወጣ ብዬ ስለጠየቅኩ ነው። በእኛ ኮሚኒቲ ደግሞ እንዲታረም የምፈልገው ነገር አንዱ ይሄን አይነት የመለያየትና ለብቻ ማሳደግ ባለም ያለ ነው። ምንም ችግር የለም። ስትስማማ ትኖራለ፣ ሳትስማማ ደግሞ የሚቀጥለውን ጉዞ ወደ መፍትሄው መጓዝ ነው እንጂ ያለበት ችግሩ ላይ ብቻ ከቆም ሁሉንም ሰው ይዛ ህብረ ነው የምትወድቀው። ና ህመምንም የመሰለ ነገር ለምሳሌ ይደብቃል። ልጆች በጊዜ የማይናገሩ ልጆች ያሏቸው ሰዎች አሉ። የተለያየ አይነት እንደ ኦቲዝም ያለ ነገር አለ እና ማይልድ ነው ምናምን ነገርና እኔ ሄጄ አልነግርም ለሐኪም መድኃኒት ይሰጡብኛል። ምን እንደሚሰጡ እንኳን ሳናቅ እንዲህ ሊያረጓቸው ነው፣ እንዲህ ሊያረጓቸው ነው ብሎ ብዙ ሰው ልጆቹን ቡሊ ለመደረግ ምናምን የዳረገ ሰው አለ እና እነዚህ እነዚህ ነገሮች ኮሚኒቲያችን ግልጽነት፣ ከባህላችን ውስጥ የምንወደው አለ። ግን አንዳንዱም ቀንበር ሰባሪ ሆነ መገኘት አለብን። ምክንያቱም የራሳችንን ህይወት ብቻ ሳይሆን ሰው ነው፣ ሰውን የሚያክል ድንቅ ነገር ነው ይዘን ያለ ነው እና ያንን የዓለምም ደግሞ ባለዳነን ብዬ ነው የማስበው እና ይሄ አለም ስንኖርበት ደስ ብሎናል። ለሚመጣው ደግሞ ሲቻል የተሻለ ወይም ደግሞ ያለውን ነው ልጆችን በሚመለከት ምን እንደሚያዩ ያዩት ነገር ወደፊት ምን ሊጎዳቸው እንደሚችል እነዚህን ነገሮች አርቀን እየተመለከትን ልጆቻችንን አለም ሊቀበላቸው የሚችል እኛ ኮ ቋሚ አይደለንም። ዘላለም በወጣትነት እድሜው የሚሞት አለ አርጅቶ የሚሞት ሰው አለ። ስለዚህ ስራችን ጥብቅ የሆነ ሟችነን እና ዓለምን ጥሩ ነገር አስረክበን ለመሄድ በወላጅነታችን ከፍተኛ ጥረት ይጠበቅብናል ብዬ ነው ማሰብ። ከህይወት ልምድሽ የቀሰም ሽውንም በሙያም ያለውን ነው ግራና ቀኝ እያነሳ ነው የምንጫወተው። በሙያሽ በቀደመው ውይይታችን እንዳስተዋወቅ ነው የቤት ግዥና ሽያጭ፣ የገንዘብ አያያዝ አማካሪም ነሽ። ብዙዎችን አንዳንዴ ለአንድ ጉዳይ መጥተው ሌላም የሚጠቅማቸውን ለህይወት የሚበጃቸውን ነገሮች መንገድ ስታሳይ ነው የምትታወቂው። ሰብሰብ ባድርገሽም ሰዎችን ትምህርታዊ ገለጣዎችን ስታረጊ በማህበረሰብ ውስጥ ትታወቂያለሽ። ቀደም ብለን አስተዋውቀናል። እስኪ የፋይናንስ ነገር እናንሳ። አንድ ሰው ቤት ሊገዛ ሲፈልግ መሰረታዊ በሆነ ደረጃ የምናወራው በዩናይት ስቴትስ ላለ እውነታ ነው። ይህን ኢትዮጵያ ወይም ሌሎች አካባቢ ለሚሰሙን አድማጮቻችን በቀጥታ ላይ ተረጎም ይችላል። ከአካባቢ ህግ አሰራር ጋር እመዛመዱ አይቀርምና። ነገር ግን ምንድን ነው መሰረታዊ ነገሮች ይዘው እንዲመጡ የምታደረግ? ሲመጡ አንቺ ጋር ምን አይነት ጥያቄዎች ራሳቸውን መጠየቅ አለባቸው? በምን መልኩ መዘጋጀት አለባቸው? ቤት መግዛት ማለት ንብረት የማፍራት ማሳያ የመሆኑን ያህል እዚህ ሀገር የአሜሪካ ህልም ይባላል የመሆኑን ያህል ኃላፊነት ምዳም ጭምር ነው እና ቤት ሊገዙ ሲመጡ እንግዲህ የሚጠበቅባቸው አንደኛ ለሁለት አመት ግብር የገበሩበትን ይጠይቃል፣ ያ ብድር የሚሰጠው ባንክ። ክሬዲታቸው ደግሞ ቢያንስ ቢያንስ ከ680 በላይ የሆነ እንዲሆን ይጠበቃል። የታክስ መሙላት የሚሉትን ነው ው ግብር እና ቼክ ስታባቸውን ቁራጫን የደሞዛቸውን እንዲያመጡ ይጠየቃል። እና እነዚህን ነገሮች አምጡ በሚባልበት ጊዜ እንግዲህ ኢትዮጵያኖች፣ በንግድ ስራ ላይ ያሉ ሰዎች ደግሞ ይኖራሉ። ተቀጥረ ስትሰራ እነዚህን ነገሮች ለማቅረብ ቀላል ሊሆን ይችላል። የግል ሰራተኛ ግን ሲኮን ስለ ግብር መክፈል ያለን ግንዛቤ በጣም የተለየ ስለሆነ ግብሩ በትክክል ሂሳብ ውስጥ ሳይገባ ሲቀር ደሞዝህን ወይም ደግሞ ከደሞዝ ላይ ብዙ ወጪ አለብኝ ብለህ የምትል ከሆነ ኔት ኢንካም ብለው የሚጠሩት የመጨረሻ አንተ ቤት ይዘው የምትሄደው ገንዘብ አነስተኛ ነው የሚሆነው በወጪዎች ምክንያት ማለት ነው። ስለዚህ አንዳንድ ሰው መቶ ሺህ ብር አግብቻ አለሁኝ ብሎ ግን የተቀነሱት ነገሮች ታይተው ሀያ ሺህ ብር ሊሆን ይችላል መጨረሻ ላይ የአመት ገቢያቸው እና እንደዚ አይነት ነገር ሲሆን በሀያ ሺህ ብር ምንም ማድረግ አይችልም። ቤት መግዛት አይችልም እና የዛን ጊዜ በሚቀጥለው አመት በሚቀጥለው አመት ይባላል። በሚቀጥለው አመት አንዳንድ ጊዜ ላያሻሽል ይችላል። ሰው ግን ከዚህ ከግብር ጋር አሁን እኔ ሰው ልምድ እንዲያረገው ከቤት መግዛት ባሻገርም ወይም ደግሞ ቤት ሊገዙ ሲሉ ቢያንስ ለሁለት አመት ገቢያቸውን በትክክል ሪፖርት አድርገው ጠንካራ ያለ ኢንካም ማሳየት ቢችሉ ማንም ሰው የሚፈልገውን ማግኘት ይችላል። ግን አሜሪካ ነገር አንድ ሰው ቤትም ይሁን ሌላ ነገር ከፍቶ ህይወቱን እያሳደገ መሄድ ከፈለገ ግብር መክፈል ነው ያለበት አንዱ ነገር። ምክንያቱም በግብሩ ነው ያንተ ምን ያህል ፋይናንሻሊ ጠንካራ እንደሆን የሚታወቀው በግብሩ ስለሆነ ግብር በምትከፍልበት ጊዜ ሱቅ መግዛት ትችላለ፣ ሰው ስፖንሰር ማድረግ ትችላለ፣ የተለያዩ ነገሮች ቤት መግዛት ትችላለ ምንም ነገር መግዛት የምትፈልገው በሙሉ አቅምህን የሚያሳይ ስለሆነ አቅምህን ማሳየት ነው ያለብህ። አቅምህ ቤት ውስጥ ብቻ ከሆነ ማለት ገንዘብህ በካሽ ሆኖ ቤት ውስጥ ከሆነ ያለው ማንም የማያየው ከሆነ ማን መሆንህንም አያውቁትም። ስለዚህ አበዳሪ አያገኝም። ስለዚህ ታክስ ሪተርን እንደሱ አይነት ችግር ሊያመጣ ይችላል። እና በተለይ የግል ሰራተኛ የሆኑ የሚመኙትን ነገር ማሰብ ከጀመሩበት ቀን ጀምሮ ይህንን ነገር ማስተካከል አለባቸው ቢያንስ ለሁለት አመት። እና እንደውም አሁን መንገድ ላይ ስመጣ አንድ ሰው ደውሎ ጥያቄ ጠይቆ ነበር። ያው ብዙ ስልክ ጥሪዎች ይመጣሉ እና ከጥያቄው አንዱ እንደዚሁ ቤት ገዢ ነው። እኔ ጋር ቢገዙም ባይገዙም ጥያቄ ኖሯቸው ሲደውሉ፣ በቃ ለችግራቸው ድጋፋችን ናት ብለው ማሰባቸው የሚሰጠኝ ሳትስፋክሽን አለ ደስታ አለ። ስለዚህ ደወለ ምለ ሌላ ቦታ ነው የሚገዛው። የተለያዩ ፕሮግራሞች ናቸው ያሉት። እነዛን ፕሮግራሞች በሀገሬ ቋንቋ የሚያስረዳኝ ሰው ፈልጌ ነው አለ። ሬልተር የለህም ወይ እንዲያስረዳ ስል ሌላ ቋንቋ የሚናገር ሰው አሳይን የተደረገለት ነው። አንዳንድ ቦታዎች ደግሞ ብድሩን ሲሰጡ ይመድቡላቸዋል። ሰው ከውጭ መጠቀም እንደሚችሉ አያውቁም፣ መብት እንዳላቸው ና ያንን በሚያደርግበት ጊዜ ልጁ ብድር የሌለው ሎን ይሰጡኛል። ሪል ስቴት ኢንዱስትሪ፣ ባንክ ቤት ከተከፈተበት ጊዜ ጀምሮ ብድር ሰርተው ነው ይሄ ሁሉ ባንክ እንግዲህ በዚህ መጠን የበዛው አገሩ ላይ ና ብድር የሌለው ባንክ ወለዱ ዜሮ ነው የሚለው አለ። ወለድ አምስት ፐርሰንት ገብቷል። እና እንዲህ እንዲ አይነት ኮንፊዝ የሚያደርግ ነገር ጥያቄዎች ይመጣሉ። ምንም ችግር የለም እና ወረቀቱን ባየው ልገልጽ ልችላለሁ። ከዛ ውጭ ግን ስራውን የሚመለከት ነገር ላማከረ አልችልም። ምክንያቱም የእኛም ደግሞ የኮድ ኦፍ ኤቲክሱ ስለማይፈቅድ ሕግና ስርአቱ የሌላን ሰው ደንበኛ ማማከር አልችልም። ግን እቺን ወረቀት ብቻ አይቶ ቋንቋ ስላልገባው ምንድን ነው የሚለው ያለወለድ ሞርጌጅ ያለወለድ ብድር አይሰጥም እና እንዲህ እንዲህ አይነት ነገሮች ይመጣሉ። የተለያዩ ነገሮች ትንሽ ብር ይዞ ትልቅ ነገርን የመመኘት ነገር አለ። ጥሩ ቴስት አለን ግን ውስጡ ስራውን ለማካሄድና እግብ ለማድረስ የሚፈለጉትን ነገሮች ግን የሚይዙን ነገሮች አሉ። ና አንዱ የታክስ ጉዳይ ነው። እንግዲህ የቤት ግዢ ትልቁ ነገር በመሆኑ በህይወት ውስጥ ሰዎች ማድረግ የሚፈልጉት በተለይ ገንዘብ የሚመለከት ትልቅ እርምጃ በመሆኑ አስቀደምን እንጂ የዕለትትዕለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጫቸውን እንዴት ይይዛሉ? ምናልባትም መጪዎቹን ተደራራቢ በዓላት ማስታከሽ ቅድም ጠቀስ አድርገሻል። ምን አይነት ነገሮችን ማሰብ አለባቸው? ውጭ ሲኖር እንደ ባህሉ እንደ ሀገሩ ነው ና እነኚህም በዓሎች ለማክበር ከቤተሰብ ጋር የሚያደርጉት አለ፣ ከወዳጅ ዘመድ ጋር የሚያደርጉት አለ፣ የስጦታ ጉዳዮች አሉ። መደረግ ያለበትን እንደ አቅም አድርገው ነገር ግን ቅድም ያልሽውን አይነት ከበድ ያለ እዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋለና ምንድን ነው ምትመክሪው መክሪው። ከወይዘሮ ቤትና የተሳቱ ጋር የጀመርነውን ወግ አላበቃንም። በመጪው ሳምንት አጋማሽ ፕሮግራሞቻችን እናቀርባለን። የቪዲዮ ቃለ ምልልስ ነውና የምስሉን በድረገጽና በፌስቡክ ገጻችን እናወጣለን። ተከታተሉ። አሁን የእንግዳችንን የዜማ ምርጫ እንጋብዛችሁ። ከላይ ሲሰጥ እንጂ የሚያምረው ነገሩ፣ አንቺ ከኔ ከራቅሽ አያምርም አይደግም ሰፈሩ ከላይ

कश्चा वायिनी महाधार ባሻሸብር በአሜሪካ የመንግሥቱ ለማ የአብዬ መንግሥቱ እንደ ተማሪዎቻቸው የቁልምጫ አጠራር ከታወቁ ግጥሞቻቸው አንዱ ለብዙዎች ቅርብ ይመስላል። የቀደሙት በሚል ርዕስ በምንጀምረውና ቱባዎቻችንና ሥራዎቻቸውን በምናስታውስበት በዚህ ልዩ ቅንብር የአብዬ መንግሥቱ እንደ ተማሪዎቻቸውም ማጠራር የመንግሥቱ ለማን ሥራዎች በመጪው የራዲዮ መጽሔት ይዘን እንመለሳለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው የሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንደ ወትሮው እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን የዛሬውን በዚሁ አጠናቀቅን። ውድ አድማጮች፣ ለደናደሩ ስንብት ከማጠቃለያ ዜና በኋላ እንመለሳለን። ፀሐይ ይቀጥላል of ከንቆጦ ድልድላ ጎዛን ተሻግሮ ተባለ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከሚሰሳ ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ የንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በመጪው የራዲዮ መጽሔት ይመለሳል። ለአሁኑ ግን በዚሁ ተሰናበትን። ሰላም፣ ደህና አደሩ።